በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ዶክተር አሰግድ ወርቅ አለማው ሀብ ትውልድ በተለያዩ የዩናይትድ ስቴትስ ግዛቶች እየዞረ የአመራር ጥበብ ስልጠናዎችን ይሰጣል። አነቃቂ ንግግሮችንም አድራጊ ነው። የመድረክ አስተባባሪና ደራሲም ነው። አዎንታዊ አስተሳሰቦችን ለማበልጸግ በወጠኑ የማህበራዊ መገናኛ ትምህርቶቹም ይታወቃል። ከጥቂት ደቂቃዎች በፊት በአሁኗ ኢትዮጵያ ውስጥ ወጣቶች ሊኖራቸው ስለሚገባው ሚና ምልከታውን ጠይቄው ነበረ። በነገራችን ላይ አንተ እያልኩ የምጠራው ለተሻለ መግባባት አንቱታውን እንድተው ስለመከራይ መሆኑ ይጤንልኝ። ዶክተር አሰግድ ግጭቶችን በተመለከተ ምልከታውን ከሚያጋራበት እንጀምር። እኔ ግጭት በግጭት በራሱ ማስፈራት የለበትም ብዬ ነው ማምነው ምክንያቱም በሀሳብ መጋጨት፣ በምንመርጠው መንገድ ልዩነት፣ በፖሊሲ ልዩነት፣ በፕሮግራም ልዩነት ኖሮ በዛ ዙሪያ ላይ መፋጨት ህይወት እንዳለ ነው የሚያሳየው። ምንም ፍጭት የሌለበት ግጭት የሌለበት ቦታ መቃብር ብቻ ነው። ምንድን ነው ችግር የሚሆነው? ይሄ ልዩነቶች እነኚህ ችግሮች አላስፈላጊ ግጭቶች ተቀይረው የሰው ህይወት ሲወስዱ አገሪቷ ወደፊት እንዳትሄድ የሚያስችል ችግሮች ዕዳ ሲያመጣ ችግር ሲያመጣ መፈናቀል ሲያመጣ ነው። እና ግጭት መፍራት ሳይሆን ግጭቱን እንዴት አድርገን ነው ልዩነታችንን ፈተን የተሻለ ቦታ እንድንሄድ የሚያደርገው የው ግንኙነታችንን አጠናክረን የተሻለ ሀሳብ እየገዛ ወደ ተሻለ ደረጃ መሄድ እንዴት ነው የምንችለው ብሎ እዛ ላይ ትኩረት ቢሰጥ፣ እርግጠኛ መሆነው ምንድን ነው አሁንም ሀገሪቷ ውስጥ በዚህ አስተሳሰብ የሚመሩ ወጣቶች እንዳሉ አምናለሁ። በዚህ ዙሪያ ላይ የሚሰሩ አደልት የሆኑ ሜንቶሮች፣ አስተማሪዎች፣ ቤተሰቦች እንዳሉ አውቃለሁ። ይሄንን ግን ማስፋት ነው እኛ ምድር ላይ እንዳውም ፕሮ ፕሮሊደርሽፕ የሚባል ናን ፕሮፊት ኦርጋናይዜሽን ፋውንደር ነኝ እኔ እና ከአዲስ አበባ ዩኒቨርሲቲ ጋርም ተነጋግረን ባለፉት አይ ቲንክ ሶስት ሳምንታት ውስጥም ሁለት ወርክሾፕ ሰጠናል። ወጣቱን አስተሳሰቡን እንዲቀይር ኮሚኒኬሽን እንዲኖረው እርስ በርሱ እንዲነጋገር በጋራ ሰርቶ ዩኒቨርሲቲውን፣ ኮሚኒቲውን ሀገሩ እንዲቀይር ወርክሾፖች እየሰጠን ነው ኦን ደግራውንድ ኢትዮጵያ ውስጥ እና ተጠናክሮ እንደዚህ አይነት ነገሮች ከቀጠሉ ወጣቱ ይህን ችግር ያልፈዋል ብዬ ያምናለሁ። ከብዙ ወጣቶች ጋር በተለያዩ አሜሪካ ድምፅ መርሃ ግብሮች ምክንያት እንገናኛለን፣ እናወራለን። የሥራ አጥነት ችግር አለ፣ የግጭቶች ጉዳይ አለ፣ ያለመረጋጋቱ ጉዳይ አለ። ከሞላ ጎደል እነዚህ ነገሮች ተጠራቅመው በእነሱ ላይ የፈጠሩባቸው አሉታዊ ስሜቶች አሉ። በዚህ ውስጥም ሆኖ ግን በጎ ሀሳቦችን የሚያጎለብቱበት የራሳቸውን እጣ ለመወሰን የሚያስችሏቸው ብልሃቶች ይኖራሉ ወይ? እንግዲህ እኔ ይሄ በጣም ወሳኝ የሆነ ጥያቄ ነው። ችግር መኖሩን፣ ስለ ችግሩ ማውራት፣ እንዴት ተፈጠረ፣ ማነው ችግሩን የፈጠረው፣ ማን ይፍታው የሚለው ላይ ከማተኮር ይልቅ እያንዳንዱ ግለሰብ በግሉ ምን ቢያደርግ ነው ይህን ነገር ቢያንስ በራሱ ሕይወት በቤተሰቡ ሕይወት በሱ ፕሮፌሽን ላይ ለውጥ ቢያመጣ። ያው የምታውቀው አባባል አለ ቤታችን ቢጸዳ፣ እያንዳንዱ ቤት ቢጸዳ፣ እያንዳንዱ ከተማ ይጸዳል። እያንዳንዱ ከተማ ቢጸዳ፣ ሀገር ይጸዳል። እያንዳንዱ ግለሰብ በራሱ ላይ ቢሰራ አሁን የዩኔስኮን የዓለም አቀፉን ድርጅት ዩኔስኮን ብታየው የሚሰሩት በእያንዳንዱ ሰው አይምሮ ውስጥ ሰላም ከፈጠርን በዓለም ላይ ሰላም እናመጣለን ብለው ነው የሚያስቡት። በአንድ አይምሮ ውስጥ ሰላም ከፈጠርክ ሲደመር ሲደመር፣ ዓለም ላይ ሰላም ይመጣል። እኛም ሀገር ያም ማድረግ ይቻላል። እንግዲህ እኔ በግሌ የግሌን ኤክስፔሪየንስ መጥቀስ እችላለሁ። የማጠናቸው ሀገሮች አሉ ከድህነት፣ ከረብሻ፣ ከብጥብጥ የወጡ ሀገሮች እንደኛ በድህነት ተርታ ተመድበው ሶስተኛ ሀገሮች እየተባሉ ያላደጉ ሀገሮች እየተባሉ የወጡትንም ኤግዛምፕል መስጠት እችላለሁ። በግሌ እኔ የተወለድኩት ያደግኩት እንግዲህ ደሀ ከሚባል ቤተሰብ እና ደሀ ከሚባል ሰፈር ነው። ቴሌቪዥን እያየሁ አይደለም ያደግኩት። ላይብራሪ ቴክስትቡክ ለማንበብ ሁለት ሰዓት በእግሬ የሄድኩ ነበረ አነብ የነበረው። ህይወቴ የተቀየረው ሁለት መጽሐፍቶች አንብቤ ነው። የመጀመሪያው መጽሐፍ ያነበብኩት የማርቲን ሉተር ኪንግን ዋት ማነር ኦፍ ኤ ማን የሚል የእሱን ባዮግራፊ ሳነብ አንድ ሰው ምን ያህል ለውጥ እንዳመጣ ሳይ እኔ በድህነትም ብሆን እዚህም ማይሆን ቦታም ብሆን ለካ ከራሴ አልፌ ሌሎች መርዳት ይችላለሁ ሌሎችም ማገልገል ይችላለሁ የሚል ነገር ውስጤ ተፈጠረ። መንግስት ቢያደረገው ጥሩ ነው፣ ዩኒቨርሲቲዎች ቢያደረጉት ጥሩ ነው። ሌሎች ሰዎች ግን ራሳቸው እያንዳንዳቸው ወጣቶች አሁን ሰውን ሳይጠብቁ በግላቸው መጽሐፍ በማንበብ በግላቸው ቁጭ ብለው እኔ አንድ አሁን ሪሊዝ ያረኩ ቪዲዮ አለ ዩቲዩብ ላይ ሄደው የሚፈልጉ ሰዎች ማየት ይችላሉ። እኔም ፌስቡክ ላይ ፈልገው እዛ ላይ ሪሊዝ ያደረኩት ምንድነው ያሳየሁት? እኔ ገና የመጀመሪያ የመጀመሪያ ዓመት ተማሪ ሆኜ አዲስ አበባ ዩኒቨርሲቲ ሶስተኛ አመት ላይ የአዲስ አበባ ዩኒቨርሲቲ የተማሪዎች መሪ ሆኜ ነው የተመረጥኩት። ያን የጀመርኩት ግን ቁጭ ብዬ በመሳል ራሴ ነው። አዲስ አበባ ዩኒቨርሲቲ ውስጥ እንዴት ነው ማለፍ የምፈልገው? እንዴት ነው ማገልገል ያለብኝ እንዴት ነው ተማሪ መሪ ሆኜ ላገለግል ምችል? እሱን ያየሁት ከሶስት አመት በፊት ነው ማውራት የጀመርኩት። በቅርቤ ያሉ ሰዎች ከሶስት አመት በፊት ነው እንቅስቃሴ ጀመርኩ። እዛው ፋክልቲ ውስጥ የማይታወቅ ፋክልቲ ነው፣ ትንሽ ሰዎች ቁጥር ያሉበት ነው። ከዛ ደግሞ በዩኒቨርሲቲ ሌብል ተወዳደርኩ። የአዲስ አበባ ዩኒቨርሲቲ የተማሪዎች መሪ ሆኜ ተመረጥኩኝ። እንዴት ነው የጀመረው? በትልልቅ ስራ አይደለም። በቃ ቁጭዬ በማሰብ ራእይ በማየት ፖዘቲቭ የሆነ ነገር በማውራት ባገኘዋት አጋጣሚ እጄ ላይ ባለችው ነገር አክሽን በመውሰድ ነው። ይሄ መማር አይጠይቅም። ይሄ ሀብታም መሆን አይጠይቅም። ይሄ ከተለየ ዘር መወለድ አይጠይቅም። አሁን ገጠር የምትለው ቦታ ላይ ያሉ፣ ተስፋ የቆረጠ ቦታ ላይ ያለ ኢትዮጵያዊ እጁ ላይ ያለ ነገር ነው የማወራለን። ይሄ ደግሞ እኔ በግሌም ያየሁት ነው። ሌሎችም ሀገሮች ከድህነት የወጡ ያደረጉት ነገር ነው። ራሳቸውን ቢልድ አደረጉ። ከተማቸውን፣ ሀገራቸውን ቢልድ አደረጉ። የተሻለ ኑሮ ማምጣት ችለዋል። ኢትዮጵያውያኖችም የዚህ አቅሙ አለ። ብዙ ጊዜ እንደዚህ ያሉ ሀሳቦች ሲቀርቡ ሀሳቦቹ ግዙፍ ከመሆናቸው የተነሳ በትንሹ መጀመር የሚችሉ አይመስሉም። ለብዙ ወጣቶች እንደሚታወቀው የግል እርምጃዎች ናቸው ለሀገር የሚተርፉት። አንድ ወጣት በግሉ በትንሹ ሊጀምረው የሚችለው አዎንታዊ ነገር አለ ወይ? እሱን እስቲ እንገሩ። ሰው በአቅሙ ባለበት ቦታ በትንሹ ጀምሮ እንዴት ነው ማደግ የሚችለው? ብር የለውም። አሁን ታዋቂ አይደለም። ትምህርት ላይ ኖረው ይችላል እንዴት ነው የሚጀምረው የሚለው ጥሩ ነው። ከሌላውም ሀገር ከእኛም ሀገር መውሰድ እንችላለን። ዛሬ ታዋቂ ናቸው የምንላቸው እኛ ሀገር ቤት ያሉ ሀብታሞችን ብትወስድ፣ ዘፋኞችን ብትወስድ፣ ወይም ደግሞ ነጋዴዎች ብትወስድ፣ ፖለቲከኞች ብትወስድ፣ አብዛኞቹ ታዋቂ የሆኑት የጀመሩት ከትንሽ ነገር ነው። ከሰፈራቸው ከአቅማቸው ነው የጀመሩት። ዓለም ላይም ብትወስድ፣ ማህተማ ጋንዲን ብትወስድ ከትንሽ ነ አሁንም የኛ ወጣቶች ካሉበት ፓሽናቸው ውስጣቸው የሚሰማቸው ነገር አለ። ይህን ነገር ባረግ ብለው ይሄ ነገር ውስጤ ደስ ይለኛል፣ አቅሙ አለኝ ለዚህ ነገር ፓሽኑ አለኝ፣ ይሄ ነገር ኮሚኒቲዬን ይረዳል፣ ቤተሰቤን ይረዳል ብለው በሚያምኑበት ነገር ላይ አንድ ነገር መጽሐፍ ማንበብ መጀመር ራሱ ትንሽ ነገር ነው። ወይም ደግሞ አጠገባቸው ያሉትን ሰዎች አስተባብረው አንድ ነገር መጀመር ጥሩ ነው። አንዳንዴ ምን እናስባለን? ሚሊዮኖችን ማብላት ፈልጋለሁ በቃ ይሄ ነው ራዕይ ይላል አንድ ወጣት። ጥሩ ነው፣ ወጣት ራዕይ ያያል። ነገር ግን መጀመር ያለበት ያ አንድ ሰው ከማብላት፣ ማመን አለባቸው። ከትንሿ ጀምሮ መስራት አለባቸው። መጽሐፍ ከማንበብ ወይ ትምህርት ቤት ከመሄድ የሆነ ነገር ከመጀመር የሆነ ነገር ወጥቶ አክሽን በመውሰድ ከዛ መጀመር አለበት። የአመራር ጥበብ አሰልጣኙ ደራሲውንና አነቃቂ ንግግሮች አድራጊውን ዶክተር አሰግድ ወርቅ አለማውን በአድማጮች ስም አመሰግናለሁ።